ኦሮሚያ ክልል ምዕራብ አርሲ ዞን በህገ ወጥ መንገድ ይመረታል የተባለው አደንዛዥ እዝ አሁንም በአካባቢ ወጣቶችን ለአላስፈላጊ ሱሶችና ወንጀሎች እየዳረጋቸው መሆኑን የዞኑ ሰራተኛና ማህበራዊ ጉዳይ ቢሮ ገልጿል። የምዕራብ አርሲ ዞን ፖሊስና የዞኑ ግብርና ጽሕፈት ቤት በጉዳዩ ላይ ምላሽ ሰጥተዋል። ገልሞ ዳዊት ተጨማሪ አለው። ወጣት ተክሌ በቀለ ቢፍቱ በራ የጤና ልማት ድርጅት የተባለ ጠቋም መስራችና ስራ አስኪያጅ ነው። በምዕራብ አርሲ ሻሸመኔ ከተማ በ2000 ዓ.ም መቋቋሙ የተነገረው ድርጅት በወጣቶች ስነ ጤና ላይ እንደሚሰራ ወጣት ተክሌ ለቪኦኤ ተናግሯል። ተክሌ በአካባቢው በድብቅ የሚመረተው የአደንዛዥ እጽ አሁንም ወጣቶችን በመጉዳት ላይ ነው ሲል ያስረዳል። ባየነ መንገድ ሲሳ ጭጭ መሆን በርነታንስ ስለ ጉዳ ጋ ቤኑ ከማቲ ንቲ አብደቱ በጣም በሚያሳዝን ሁኔታ በትምህርታቸው ጎበዝ የነበሩና የት ይደርሳሉ ተብሎ የሚጠበቁ ተማሪዎች በዚህ አደንዛዥ እጽ ህይወታቸው በአጭሩ የተቀጩ ብዙ አሉ። እነኚህ ወጣቶች የሚናገሩትን የሚሰሩትንም አያውቁም። ይህ ሁኔታ ቤተሰቦቻቸውንና አልፎም ሀገርን ጎድቷል። ወጣት ተክሌ አሁንም በህገወጥ በምዕራብ አርሲ ዞን ይመረታል የተባለው አደንዛዥ እፅ ቁጥጥር እየተደረገበት አለመሆኑንም ያስረዳል። ማሊረታ ባየ ደበላ ችላ ታመደን ምን ይቀንሳል? እየቀነሰ አይደለም። የወጣቶች ቁጥር አሁንም እየጨመረ ነው። በዚያ ላይ ትምህርታቸውን ጨርሰው የተመረቁትም የስራ እድል እያገኙ አይደሉም። ስለዚህ መዝናኛቸው ይኸው ነው። የሚመለከተው አካል ትኩረት ሰጥቶ እዚህ ላይ መስራት አለበት። አቶ ድሮ ታደሰ የምዕራብ አርሲ ዞን ሰራተኛና ማህበራዊ ጉዳይ ቢሮ ባልደረባ ናቸው። እሳቸውም የአደንዛዥ እጽ ምርቱ በተለይ በሻላ ወረዳ አራት ቀበሌዎች በድብቅ ይመረታል ካሉ በኋላ የወረዳ ወጣቶች ለዚህ ውስጥ ተጋላጭ ከሆኑት የመጀመሪያዎቹ ናቸው ሲሉ ተናግረዋል። አና ሻላ አና ገሞጅዳ ኦሚኝ ሳሌ ገንዳ ገንዳ አፍሪ ኦል ከሰት ቀለትማን kan በብዛት የሚዘራው በሻላ ወረዳ ነው። ሻላ ወረዳ ቆላማ አካባቢ ነው። የአደንዛዥ እጹ በአራት የገጠር ቀበሌዎች ውስጥ በስፋት እንደሚዘራ ይታወቃል። መንግስት ተክሉን ለማጥፋት ጥረት ያደርጋል። ነገር ግን ነዋሪዎቹ በድብቅ ነው የሚዘሩት። እናም ይህ ተክል በወረዳው ያሉትን ወጣቶች ለብዙ ችግር እየዳረጋቸው ነው። በብዛት ደግሞ እጹን የሚጠቀሙት እድሜያቸው ከአርባ ዓመት በታች የሆኑ ሰዎች ናቸው። አደንዛጭ ዕጹን የሚጠቀሙ ወጣቶች ወንጀል በመስራት ላይ የሚሳተፋሉ ያሉት አቶ ድሮ የሚመለከታቸው የመንግስት መዋቅሮች የአደንዛጭ ዕጹን ምርትና ስርጭት ለመቆጣጠር ቢጥሩም አሁንም ሙሉ በሙሉ በቁጥጥር ስር ሊያውሉት አልቻሉም ብለዋል። የምዕራብ አርሲ ዞን ግብርና ጽህፈት ቤትም በዞኑ ቆላማ አካባቢ በተለይ ሰው በማይደርስባቸው ቦታዎች አሁንም አደንዛዥ ዕፅ እየተመረተ እንደሆነ እንደደረሰበት ገልጸው እርምጃዎችን በመወሰድ ላይ ነው ብለዋል። ዶክተር አብዱላ ቤካ የምዕራብ አርሲ ዞን ግብርና ቢሮ ኃላፊ ናቸው። ሩወን ቆቶ ቦላን ሆጀታን ኬ ሆጀታን ሚሶማ ጋፈ ድሬሮች አገርሲሳ ቱሬን ተከታይ ሰበላ ግዴሳ ቱረሜ ከአርሶ አደሮችና የልማት ሰራተኞቻችን ባገኘነው ጥቆማ መሰረት የተለያዩ እርምጃዎችን በመውሰድ ላይ ነን ባደረግነው ማጣራትም በሻላ ወረዳ ስድስት ቀበሌዎች እንዲሁም በሌሎች አጎራባች ወረዳዎች ቁጥራቸው በውል ባልታወቁ ቀበሌዎች ይህ አደንዛዥ እጽ እንደሚመረት ደርሰንበታል እናም በዞኑ ከ100 ሄክታር በላይ መሬት ላይ አደንዛዥ እጽ ተዘርቶ በቁጥጥር ስር ውሏል ከዚህም ከ91 ሄክታር በላይ የሚሆነው እንዲጠፋ ተደርጓል የተቀረውንም በማጥፋት ሂደት ላይ ነው ያለነው ዶክተር አብዱላሂ በዞኑ የሚመረተው አደንዛዥስ ማርዋና የሚባለው አይነት መሆኑን ጠቁመው የእጹ ሰብል የአካባቢውን መሬት ለምነት በመጉዳት ላይ መሆኑንም አስረድተዋል ለማህበረሰቡም ትምህርት እየሰጠን ነው ያሉት ኃላፊው በምርት ሂደቱ ውስጥ በመንግስት አደረጃጀት ውስጥ የሚያገለግሉ ጭምር ተሳታፊ ስለሆኑ ሂደቱ በሙሉ በቁጥጥር እንዳይውል እክል ፈጥረዋል ብለዋል የአርሲ ዞን ፖሊስ መምሪያ አዛዥ ረዳት ኮሚሽነር ደረጀ ባይሳ ግን ከበፊቱ ይልቅ አሁን ላይ በዞኑ የሚመረተው አደንዛዥ ዕፅ ቀንሷል ባይ ናቸው። በተለይ ከቅርብ ጊዜ ወዲህ ከቀበሌ አንስቶ እስከ ዞን አዲስ የቁጥጥር መዋቅር በመዘርጋቱ የአደንዛዥ ዕፅ ምርት ቀንሷል ብለዋል። በዚህም በመንግስት አደረጃጀት ውስጥ ያሉና በድርጊቱ በመሳተፍ የተጠረጠሩ ሰዎች በቁጥጥር መዋላቸውንም ለቪኦኤ ተናግረዋል። የሮ ከመፈኛ አናሻሸ ነ ራቸው ለትጋባ ማሊ ፎቶ ትጅርቱ ማሳ ቁናን ብሎ ለምሳሌ የሻሸመኔ ወረዳ የግብርና ጽህፈት ቤት ኃላፊን በቁጥጥር ስር አውለናል። ምክንያቱም እሱ በወረዳው እያለ እንዴት ይህ ሰብል አርሶ አደሩ ማሳ ላይ ይዘራል በሚል ነው። በሻላ ወረዳም እንዲሁ የቀበሌ ስራ አስኪያጆችና የልማት ሰራተኞች፣ በአጠቃላይ ስምንት ሰዎች በቁጥጥር ስር አውለናል። የክስ መዝገባቸውም አሁን በሂደት ላይ ነው። ኅብረተሰቡም ይህን ተግባር እያጋለጠ ነው። እናም ከሚመለከታቸው የመንግስት መዋቅሮች ጋር ስምምነት ተፈራርመን እየተንቀሳቀስን ነው። ረዳት ኮሚሽነር ደረጄ ባይሳ የአደንዛዥ ጽምህርት ቁጥጥርን በዞኑ የተቋቋመው አዲስ የደህንነት ምክር ቤት እንደሚመራ ገልጸዋል። ለአሜሪካ ድምፅ ገልሙ ዳዊት ከአዲስ አበባ